ሰላም፣ ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻል ዛሬ አስቀድመን በሳምንቱ መጀመሪያ ስለተካሄደው የዲሲ አፍሪካ ፌስቲቫል እነግራችኋለን። ወዲህ የወጣቶች ካፕዌራ ጨዋታ ወዲያ ደግሞ አፍሮ ቤትስ ያጀበው ድንቅ የምዕራብ አፍሪካ ዳንስ፣ ከዚያ ደግሞ የኢትዮጵያዊ አዝማሪ ትዕይንት። ይሄ ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው። ዋና ዓላማው የመስከረም ወር እንግዲህ የአፍሪካውያን ሴቶችን በተመለከተ የምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሩ ሊሆን ይችላል፣ ሌሎችም ስነ ጽሁፎቻ የመሳሰሉትን ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ስንኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው። በፌስቲቫሉ በዲሲና አካባቢያው የሚኖሩ አፍሪካውያን ላይ አተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሀሳብና ለምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምቶበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኟቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቀዋለች። ላይክ ልጆች ሪሊ በጣም በጣም በጣም ከሚገባው በላይ ማንነታቸው ተጎድተዋል። እኔ በራሴ አገላለጽ ሰርቫር ሰርቫይቪንግ ነው እንጂ ቢየ ለገልጸው እንጂ እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት። እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አይደሉም። ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦል ሰርቪስ አውት ሶርስ ነው። እስከ ስታርት ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አውር ስኩል ላይክ ፓረንት ዌር እያስ ላይክ ፋልስ ፋሲሊቴተር ብዬ ነው እራሴ እራሴ የምቆጥረው በዛ በእዛ መሀከል ትራንዚሽን ከአፍተር ሎንግ አውር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። አፍተር ኬር ደግሞ ከልጆች ጋ ነው። ከልቸር አንተ ዩ አር አብሰንት ሌላ ሰው ከልቸርህን ያቀብልልሀል እና እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው። እና ያ አንተም እንደምትረዳው እኛ ጋ ሜንታል ሄልት ኢሹ ብዙ የለም፣ አይደለም ወደ አፍሪካ ላይክ እዚህ የሁሉ ስፔሻሊስት የሁሉ ቴራፒ የሁሉ እንትን እያለ ላይክ ፍሮም ደሩት ከሩቱ ጀምሮ ያንን ነገር ቢያገኙ ኑሮ የሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበረ እንዲህ ያለው መድረክ። ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች። ልጆቻችን የሰባት ዓመት ልጅ አለኝ በጣም ካልቸራል የሆነ ነገር ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል። ስፔሻል ለትናንሽ ልጆቻችን ስለ ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም መቼም። ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ከአሁኑ የበለጠ ማደግ እንዳለበትን መክራለች። አቶ ዮናስ ዘውደይ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከእህቱና ከእህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመሰል ፌስቲቫሎችን እርባና እንዲህ ያውሳል። አዎ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁልጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበትን ማህበረሰብ ማወቅ አለበት። አለዛ ያው አለማችን በጣም ሰፊ ከሞት የነሳ ያው ልጆች ሊጠፉብህ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁልጊዜም ያው ልጆች እኛ እንዴት ባህላችንም እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘሁት አጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ትዕይንቶች በሚኖሩበት ሰዓት ያንን ነገር ሞር ያበረታታል እና ልጆቹም ሼፕ እየሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም፣ ለሁሉም ትልቅ ጥቅም አለው ብዬ አስባለሁ። ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማህበረሰቦች ላቅ ያለ ጠቀሜታ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስት ነው። እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ የስራ መስክ ተሰማርተን እንገኛለን። በንግድ ስራ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው፣ ብዙዎቹ የሙዚቃ ፌስቲቫሎች፣ ብዙዎቹ ባህላዊ እንቅስቃሴዎች የሚካሄድባቸው እንደመሆኑና ከምንም በላይ ደግሞ የርዕሰ ርዕሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት የምንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለእኛ በጣም ትልቅ እድል ነው። ለምን በዓለም አቀፍ ደረጃ ስናየው እንዲህ ቀዳሚውን ቦታ ምትይዘው ነች ዋሽንግተን ዲሲ። እንግዲህ ኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ የምናይበት የምናገኝበት ትልቁ ቦታ ስለሆነ የዩናይትድ ስቴትስ የህዝብ ቆጠራ መስሪያ ቤት በ2020 የጎርጎሶያኑ ዓመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690 ሺህ የሚጠጉ ህዝቦች እንደሚኖሩ ከነዚህ መካከል 300 ሺህ ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምተዋል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርና አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች። ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ነው። ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለሥልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ወደ ቀጣዩ መሰናዳዎችን ከመሻገራችን በፊት የአንድ ወጣት ድምፃዊ ስራ እናዳምጣለን። የዚህ ድምፃዊ አባት በድምፅ መረዋነታቸው ከሚታወቁት በወጣትነታቸው ካጣናቸው ሙዚቀኞች መካከል አንዱ ነበረ፣ ታምራት ደስታ። ልጁ ዳግም ታምራት ይባላል። የአባቱን ፈለግ በመከተል ለአድማጮች አንድ የሙዚቃ ስራውን ከሰሞኑ ጀባ ብሏል። ባንድ ወር ውስጥ በዩቲዩብ ገጽ ብቻ ከአንድ ሚሊዮን ሰዎች በላይ አዳምጠውለታል።

because maybe you want to yes i'm more time ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ቀጣዩ መሰናዱ ደግሞ ወደ ለንደን ይወስደናል። የኢትዮጵያ የፊልም ሳምንት በዚያ እየተከበረ ነው። በኢትዮጵያ የፊልም ታሪክ ከፍተኛ ስፍራ የተሰጣቸው ስራዎች ለእይታም ቀርበዋል። አስተዋይ መለሰ ቀጣዩ ልክሉናል። በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልብ ወለድና ዘጋቢ ፊልሞችን አውጥተዋል። ከእነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሪስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳ አብዛኛው የቴክኒክ ቡድን አባላት አውሮፓውያን፣ ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ሥራው የተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻፊው ቴክኖሎጂና ሚዲያን ከመሠረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ ሂሩትን ለማምጣት በጣም ጊዜ ፈጅቷል። ሁለት ወር ተኩል ምናልባት ሶስት ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደ ሌሎቹ ፊልሞች ተስማምተን ይመጣል ነበረ እሱ ሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል። ማለት ነው ጥንቃቄ ያስፈለገው ነበር ህይወትን ለማምጣት እንዲቀላል አልነበረም። አሁንም ቢሆን እዚህ መታ ለንደን ውስጥ በመታየት በጣም ደስ ብሎናል። የኢትዮጵያ የፊልም ሳምንትን ከ2012 ዓ ም ጀምሮ በለንደን ማዘጋጀት የተጀመረው ሀበሻ ቪው ዘንድሮ ለሶስተኛ ጊዜ ሶስት ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል ሶስት ፊልም ይዘን መተናል ለለንደን ላሉት እንግዶች ስሜት አለ ሂሩት አባቷ ማነው አለ ከዛ በኋላ ደግሞ ርዕስ ፈላጊ አለ ማለት ነው የተለያየ ዦንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጠቁመዋል የኛ ኢንዱስትሪ እያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጂናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም ብዬ እገምታለሁ። አልታወቅንም። በፊልም ኢንዱስትሪው ለምሳሌ ናይጀሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም እያደገ ነው። እኔ እንግዲህ የሚገምተው ምንድን ነው ህዝቦቻቸው ሄደው ፊልሙን በደንብ አገባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስታውቃሉ ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው የእኛም አላማ ስንጀምር፣ እንዴ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው ሰብታይትል ነው እንግዲህ፣ ሌላው ሰው እንዲያነባው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የእኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬቱ ሪስፖንሲቢሊቲ አድርገን የያዝነው አንድ ፊልም ሰሪ፣ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫችሁ ላይ እድል እንዲያገኝ መስፈርቱ ምንድን ነው፣ የፊልም ሳምንቱ አላማስ ለሚለው ጥያቄ ሲመልሱ፣ አንደኛ ታሪኩ ኦሪጂናል መሆን አለበት እላለሁኝ። ሁለተኛ በጥሩ አቋም የተሰራ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል። በማለት እነኚ ናቸው እንግዲህ እንደ ክራይቴሪያ አርገን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምርም አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል ለፊልም ሰሮችን መድረክ ይከፍትላቸዋል። ከዚህ በፊትም ከኛ ጋር የሰሩት ሰዎች ሌላ ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቅ ብቻ ኢትዮጵያ ብቻ ሳይሆን የሚያቅ ብቻ ሳይሆን ሌላው ሰው የሚያልፍ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንደ ስትገብችሊ ብሎ ያን እድል ለመክፈት ብለን ነው ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣት እና እዚህ ወይም እዚህ ቢሆን ሌላ ቦታ ሆኖ ወደፊትም እያሰብ ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለነሱም ደግሞ ሁለተኛ እና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናረጋለን ማለት ነው። በቀዳሚ ዝግጅቱ አንድ፣ በሁለተኛው አራት እንዲሁም በአሁኑ በሶስተኛው ዝግጅቱ ሶስት ፊልሞችን ለእይታ የሚያበቃው የኢትዮጵያ ፊልም ሳምንት በየዓመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ እድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኔማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን። ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። በመቀጠል ቆየት ካሉ ነገር ግን ዘመን ከማይሽራቸው ዜማዎች አንዱ እናሰማችኋለን። በአውሮፓውያኑ አቆጣጠር በ1971 የወጣ ሙዚቃ ነው። በኢትዮጵያ አቆጣጠር 1963 ዓ ም ገደማ ተጫዋቾቹ ዘችላይትስ የተሰኙት የሙዚቃ ቡድን አባላት ናቸው። ቺካጎና ሃይላይትስ የሚሉ ቃላትን በመገጣጠም የተሰራ ቃል ነው መጠሪያቸው። የቺካጎ እንቁዎች ወደሚለው ይጠጋል ትርጓሜው። የዘመኑን ወጣት ልብ ካቀለጡባቸው ስራዎች መካከል አንዱ ሃቭ ዩ ሲን ኸር ይላል። አይታችኋታል ወይ እንደማለት ነው። በጥቂቱ ሰምተን እንመለስ። The day after day I've tried I keep saying she'll be back But today again I've lied Oh, I see her face everywhere I go On the street and even at the picture the show Happy her? Tell me happy her? Oh, I hear her voice as the cold winds blow In the sweet music on my radio have you seen her? Tell me, have you seen her? Seen her? Tell me, have you seen her? Oh, I see her hand reaching out to me. Only she can set me free. Have you seen her? Tell me, have you seen her? ጋቢና መዝናኛ ይቀጥላል። አብራችሁን ስላላችሁ በጣም ደስ ብሎናል። ሀብታም ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችኋለን። ታላቁ የአፍሪካ ሩጫ በየዓመቱ በሰሜን አሜሪካ የሚደረግ የአምስት ኪሎ ሜትር የጎዳና ሩጫ ነው። ዲኤምቪ ተብሎ በሚጠራው የዋሽንግተን ዲሲ ከተማን፣ የሜሪላንድና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያንን በስፖርታዊ ወንድማማችነት ለማቆራኘት ያለመው ስፖርታዊ ክንውን በዛሬ ሁለት ተካሂዷል። ትናንት በዋዜማው ስለ ውድድሩ ዓላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች ለማወቅ የታላቁ የአፍሪካ ሩጫ ወይም ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ አግኝተናቸው አነጋግረናቸው ነበረ። ከዚያ ቆይታችን መካከል የተወሰነውን ቀንጭ በን ሰምተን እንመለስ። ዶክተር ጋሾው ጥቂት ዓመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ የተፈለጉ ግቦች ምን ነበሩ? በወቅቱ አመሰግናለሁ ስለጋበዝከኝ ሰብተሙ መጀመሪያም የነበረው አሁንም ወደፊት የምንቀጥላቸው ሶስት ዓላማዎችን ይዘን ነው የምንንቀሳቀሰው የመጀመሪያው የስፖርቱን የሩጫን ሀገራችን ብሔራዊ እሴት የሆነውን ተጠቅመን ወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው። ሁለተኛ በዚህ ሀገር ለረጅም ዓመታት የኖሩ ወገኖቻችንን ብሎም ደግሞ ሕጻናትን የበለጠ የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም፣ በአርት በኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት፣ የምንዘክርበት፣ የምናወድስበት ዝግጅት ነው የሚሆነው። ሩጫ ከዛ በንጋታው ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስህ አብሮነት መሻል ነው ቤርቱጌዘር የሚል ነው መርሆ ይዘን የምንንቀሰቅሰው አብዛነ መልካም። እንግዲህ የዘንድሮው የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን በነገ ዕለት ይከናወናል ተብሎ ይታስባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰህልናል። በነገ ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድን ናቸው ከሚለውን ጀምር። መልካም እንግዲህ አንዱ አላማችን እዚህ ሀገር ተወልደው ያደጉ ምናልባት ከባህላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ ልምዱን ማግኘት ያልቻሉም ወይም ደግሞ እዚህ ሀገር ብዙ ጊዜ የቆዩ ወገኖቻችንን ከባህላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ የአገልግሎት አቅራቢዎች የንግድ ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅት አትሌቶች ምክትል ኮሚሽነር ደራርቱ ቱሉ ቀነኒሳ በቀለ፣ ሊገር ወልዴ፣ ባጅማሮባ አራት ኦሎምፒያኖች ናቸው ቁጥሬ ዱልቻን የመሳሰሉ አትሌቶች ይገኛሉ። እና መራ ግብሩ ጠዋት ናይን ኤኤም በዚህ ሀገር ጠዋት ሶስት ሰዓት የምንለው በሀገር ቤት ይጀምራል። የህጻናት ውድድር አለ መጀመሪያ፣ ቀጥሎ ደግሞ ዘጠኝ ሰዓት ከአስር ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺም የአሌክሳንድሪያ ሜየር በቦታው ላይ ይገኛል። እንዲሁም ደግሞ የረኛይ ተከታታይ ቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት፣ ከትናንት ወዲያ ገብተዋል እና በመራ ግብሩ ጠዋት ናይን ቴን ላይ ተጀምሮ በኢሌቨንተሪ ወይም ደግሞ አገር ቤት አምስት ተኩል በሚለው ላይ ይጠናቀቃል። አታመስ መልካም እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኙ በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል። የዘንድሮ ተሸላሚዎች እነማን ናቸው? ሀብታሙ፣ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሽሊ አናውንስ የምናደርገው እሱን እስከ እሁድ ነው የምናቆየው። ነገር ግን ጠቆም ማድረግ በሶስት መስኮች ነው ሽልማት የምናደርገው በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች በተነሳሽነት አስተዋጽኦ ያበረከቱ እንዲሁም ደግሞ በኪነጥበቡ ቅድም ተቆም እንዳደረኩት እና ሶስተኛ ደግሞ በፍስራ ፈጠራ በዚህ አካባቢ የሚሆን በሰሜን አሜሪካ የእኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ አፍሮ፣ ደራርቱ ቱሉ፣ ሚስተር ማርክ ገልፈንድ እንግዲህ በኪነ ጥበቡ፣ በስፖርቱ፣ በስራ ፈጠራ መሆኑ ነው። አምና ደግሞ ጥሩነሽ ዲባባ፣ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ፣ በኪነ ጥበቡና በስራ ፈጠራ ተሸልመዋል። በዘንድሮም ጭምጭምታው ሊሰማ ይችላል። ነገር ግን እሑድ ዕለት ነው ኦፊሻሊ አናውንስ የምናደርገው በይፋ አናውንስ የምናደርገው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። ዛሬ የምንሰነባበተው አሁንም ድረስ ቲክቶክን በመሰሉ አውታሮች ላይ ወጣቶች መልሰው ከሚያቀነቅኗቸው፣ ነገር ግን ቆየት ካሉ ሙዚቃዎች መካከል አንዱን በመጋበዝ ነው። ተጫዋቹ ሻምበል በላይ ነው። የሙዚቃው ርዕስ ደግሞ የወሎ ልጅ። መልካም ሳምንት ይሁንላችሁ። Papa, I don't know.

It's a man. Yeah, me and